የ2013 የመጀመሪያው የእሁድ ምሽት መርሃ ግብራችን ጀምሯል። ለዛሬ በ2012 ዓ ም ማገባደጃ ላይ እንግዳችን አድርገናቸው ከነበሩና በተለያዩ ሙያ ላይ ከሚሳተፉ ሴቶች ጋር ከነበረን ቆይታ ለትውስታ ይሆን ዘንድ መራርጠን እንሰማለን። የአውድ ዓመት ሙዚቃና አመቱን ለመጀመር የሚረዳ የህይወት መመሪያ ሊሆን የሚችል ጽሁፍም እናጋራችኋለን። አስተናጋጃችሁ ኤደን ገረሙ ነኝ። Ora c'ho ጋቢና ቬ ባለፈው ዓመት ማገባደጃ ላይ እንግዳ ካደረጋቸው መካከል አንዷ ዶክተር የኔ አሰግድ ናቸው። ዶክተር የኔ ገና በልጅነት እድሜያቸው ከሀገር ወጥተው በአውሮፓ ያደጉ ሲሆን ከፍተኛ ትምህርታቸውን ደግሞ በአሜሪካ ሀገር አጠናቀዋል። ላለፉት ሰላሳ ዓመታት በአመራር ክህሎት ዙሪያ ስልጠና ሲሰጡም ቆይተዋል። ዶክተር የኔ ወጣቶች መካሪና መንገዱን የሚያሳይ አሰልጣኝ ያስፈልጋቸዋል ብለው ያምናሉ። በተለያዩ ዓለም አቀፍ መርሃ ግብሮች ላይ ንግግር የሚያደርጉት ዶክተር ኔ ከጋቢና ቬጋ ጋር በነበራቸው ቆይታ በአውሮፓ በወጣትነት ዘመናቸው ያጋጠማቸው አንድ መምህር ምክር እንዴት ሕይወታቸውን እንደለወጠውና ወጣቶችም ራሳቸውን እንዴት ማሻሻል እንደሚችሉ እንዲህ አጋርተውን ነበር። ቢያንስ አስራ ስድስት አመት ይሆነኛል። አንድ የኬሚስትሪ አስተማሪ ነበር እና እስከዛ ድረስ እርግጥ ጎበዝ ተማሪ ነበርኩኝ፣ ግን ብዙ ሰው ፊት መናገር ይከብደኛል። መንገዴም ጠፍቶኝ ነበር፣ እውነት ለመናገር በቃ ጭልምልም ብሎብኝ ነበር። ከዛ ይህ አስተማሪ ምን ይለኛል፣ ሀደ ቀን ያናገረኝ በህይወት እስካለሽ ድረስ አንቺ የራስሽ ዓለም ውስጥ ነው የምትኖሪው። የራስሽ ዓለም ውስጥ ደግሞ አንቺ ንግስት ነሽ። በዛ ደግሞ የፈለግሽውን ማድረግ ትችያለሽ ከዚህ ህይወት ደግሞ ስታልፊ አንቺም አለምሽም ትጠፋላችሁ። ስለዚህ በህይወት እስካለች ድረስ የአንቺ አለም ውስጥ ንግስት እንደሆን ሲያህል፣ እኔም ደግሞ በራሴ አለም ንጉስ ነኝ። እያንዳንዳችን በአለማችን ውስጥ ነግሰናል እና የምንፈቅዳቸው ነገሮች ናቸው በራሳችን አለም የሚሆነው ብሎ አለኝ። ታምኝ ባታምነኝ በአስራ አምስት ደቂቃ ህይወቴ ተቀየረ። በእውነት ቤልጅም ትምህርት ቤት ነበር ያለ ነው። ያው እንግዲህ ነግርሻለሁ፣ ቀጥተኛ ከአስክፈ ዲ ነው የኔ ውጤት ሁሌ። ከዛ የገባኝ ምንድን ነው እኔ ዛሬ በቃ የእኔ ደሞስ ጥናት ብቻ ነው ሊሆን የሚችለው ከዚህ በላይም በምንም አይነት በኩል ቤተሰቦችን መርዳት አይችልም ብዬ የአንድ ቀን ውሳኔ ነው ወሰንኩት ማለት ነው። እድሜውን በሙሉ በአመራር ዙሪያ በመመራመር በማሰልጠን በመጻፍና እንደ ቴድቶክ ባሉ መድረኮች ላይ ንግግር በማድረግ ሀሳቦትን በማጋራት ነው የቆዩት። እንዴት ወደ አመራሩ ዘርፍ ሊሳቡ ቻሉ? እየተማርኩ ያለው ጊዜ ምንድን ነው እየነበረኝ ጥያቄ ምንድን ነው እኔ እርግጥ ትምህርት ቤት እናት አባቶቼ ያደርሱ ነበር፣ ካልሆነም አንዳንዴ አያቶቼ መጥተው ይወስዱናል ከትምህርት ቤት። አያቶቻችን በመጡ ቁጥር ደግሞ መጥተው ሲወስዱን ከደንብ ሾቾሎኒ፣ ከረሜላ፣ መስቲካ ምናምን ይገዛልናል ወይ አንዳንዴ ደግሞ ዞር ስንል ቦምቦሊኖ ምናምን ገዝተን እንገባለን። ደስ የሚል ስሜት ነበረ። አሁን ነገር ሁሉ ተቀየረ። በዝናብ፣ በበረዶ፣ በብርድ፣ በጨለማ በእግሬ የሆነ የሚሄደው ማንም የሚወስደን ሰው የለም። እህቶቼን አስከትዬ እንግዲህ እኔ በኃላፊነት ማለት ነው ከትምህርት ቤት ወደ ቤት እንመለሳለን። ወላጆች መስራት ነበረባቸው እና በድንገት ሁሉም ነገር ተቀየረ። በዛን ጊዜ የነበረው ደግሞ ጥያቄ በመንፈሴ ምንድን ነበር? እንዴት ነው እኔ ከአቶቼ ጋር ከትምህርት ቤት በኋላ መጥተው ሊወስዱኝ የማይችሉበት ምክንያት ለምንድን ነው? እሁዱን ከአክስት ከአጎቶች ልጆች ጋር መጫወት የማልችለው ለምን የሚለው ጥያቄ አደረብኝ። ይሄ ጥያቄ በየዓመቱ እየበሰለ እየበሰለ እየበሰለ በሚሄድበት ጊዜ የደረስኩበት መልስ ምንድን ነው? የአመራር ችሎታ ነው። ሁሉንም የዓለም ህዝብ ሁሉ የሚቆለፈው በአንድ ነገር ነው የአመራር ችሎታ። እያንዳንዳችን በምንኖርበት አገር ትክክለኛ መንግስት፣ ትክክለኛ የገባው ባለስልጣን ቢኖር ማንንም ማንሳት አይደለም፣ በአለም ደረጃ ነው መሪ ቢኖር ያ አመራር ችሎታ ህዝብን ሰብስቦ ያስቀምጣል። ሰላምንም ያመጣል። ብዙ ችግሮች ከአለም ላይ ይቀርፋል። ይሄ እንግዲህ በቀላሉ ነው ምልሽ፣ ሌላ የህይወት ችግር የህይወት አደጋ ሳናነሳ ማለት ነው። ስለዚህ ይሄ ችግር እየገባኝ ሲሄድ እንዳለ ትምህርቴንም ስራዬንም ወደዛ አደረኩት። አሁን ባለሁበት ጊዜ የንግድ ድርጅቶች የተባበሩት መንግስታት ድርጅቶች፣ በዩሮፒያን ዩኒየን ባሉት ልዩ ልዩ መስሪያ ቤቶች፣ ዓለም አቀፍ ኤንጂኦዎች የሆኑትን በየሀገሩ እየሄድኩኝ ልዩ ልዩ ስልጠና ለዛ አደርጋለው፣ ለዛ አዘጋጃለው፣ የቻልኩትን ያህል ለመጻፍ ሞክራለው። አሁን ለእኔ ደግሞ የህይወቴ ጥሪ ምንድን ነው? በሄድኩበት ባገኘሁት ሰው ሁሉ እንደምንም ሲባል የዛን ሰው ያመራር ችሎታል እንደው ሙሉ ትንሽ አንዳንድ ነገር እያካፈልኩኝ እነሱም እያካፈሉኝ እየተማማርን መሄድ ያ ነው የኔ የህይወት ጥሪ ብዬ የማምነው ነው ማለት ነው። ስለዚህ በዛ ነው የማገለግለው። አሁንም ከአንቺ ጋር በዚህ ፕሮግራም መነጋገር ደስ ያለኝ። ለምንድን ነው ሁልጊዜ የሚቆጨኝ ትልቁ የሚቆጨኝ ነገር ምንድን ነው? ያልሄድኩበት ሀገር የለም እየተጠራሁ ሲሄድ ለማሰልጠን እና ትልቁ የኔ ቁጭት ምንድን ነው? እንዴት ነው ወይኔ ያ ሁሉ ሰው ሳገለግል እንዴት ነው ለሀገሬ አንዲት ነገር ሳላረግ ይሄ ጊዜ የሚያልፈው? ደግሞ አንዲት ነገር ማድረግ ስላልቻልኩ አይደለም፣ ብዙ ሞከርኩ። በዓለም ላይ እንግዲህ ብዙ ሀገራቶችን ተዘዋውሯል እና ኢትዮጵያን ጨምሮ በአፍሪካ ያሉ ወጣቶችን እንዴት ይገመግሟቸዋል? የሚገርምሽ ወጣት በሚባልበት ጊዜ በየዓለም ውስጥ ቢያንስ ቢያንስ ከሀያ እስከ ሰላሳ ያሉ ሰዎች ናቸው። አፍሪካ ውስጥ ግን ስናስበው ይሄ ወጣት የሚለው ቃል እንደ ላስቲክ የሚሳብ ባህሪ አለው። አንዳንድ ጊዜ አንዳንዴ ወጣት መሪዎች ተብሎ ሳነግራቸው አርባ አምስት ሀምሳም ዳርዳር የሚሉ እንዴ፣ ነው ወጣት እንግዲህ እኔ ያልገባኝም እዚህ ላይ አሁንም እኛ ሀገር ያው ሀምሳ ዓመት ወጣት ባይባልም በቁጥር አልወሰን ነውም የወጣት የሚባልበትን ምንድን ነው? ወጣት ምን ማለት? አንድ ወጣት ስንት ከቤተሰብ ጋር መኖር በፍላጎትም ሆነ በኢኮኖሚ ጉዳይም ሆነ ስለምንኖር አንዳንዴ እድሜያችን እንደገፋ ለመገንዘብ ይከብደን ይሆናል። ህይወታችን አጭር እንደሆነ እንድንገነዘበው ይገባናል። አንድ ቀን ውስጥ ሀያ አራት ሰዓት ነው ያለው። አንድ ሳምንት ውስጥ ሰባት ቀን ነው ያለው በቃ በሰላም ኖርን ካልን እንበል በሰላሳ አመታችን ስራ ብንጀምር እስከ ስልሳ እንኳን ብንሰራ ስንት? ትንሽ እኮ ሀያ አምስት አመት ነው የሚኖረን አይደል? ያንን ጊዜ ግን የዛሬ አምስት አመት እንደ ትናንት ነው ያለፈው። ስለዚህ ያ ሰው ያ ወጣት መወሰን አለበት። እኔ በህይወቴ ምንድን ነው መስራት የምፈልገው? ምን ብሰራ ነው የምደሰተው? ይሄ ሲባል እዚህ ላይ እንትን አለ? ትንሽዬ መተላለፊያ ድልድይ አለች ምንድን ነው የምወደው ምንድን ነው የሚያስደስተኝ ብለን ነው እንጂ መጠየቅ ያለብን በምንድን ነው ገንዘብ ማገኘ ማለት ያለብን ምኞታችንን በገንዘብ ከመነዘር ነው ግን እኔ የምፈልገው ገንዘብ የሚያስገኘኝ ነው ነገር ካልን ያንን ነገር ላንወደው እንችላለን ካልወደነው ደግሞ ፈተና በሚመጣበት ሰዓት ከአቅማችን በላይ ስራ በሚከመርበት ሰዓት ያንን አንቋቋሞም። ለምን የማንወደውን ነገር ነው የምንሳል። የምንወደው ውጤቱን ነው እንጂ ስራውን አይደለም። ምንም ማዞሪያ ያለው ስለዚህ ወጣቶች ምንድን ነው ገንዘብ ለማግኘት መስራት ያለብኝ ማለት ሳይሆን ማለት ያለባቸው እኔ የሚያስደስተኝ ምንድን ነው። ይኸው አበባ መትከል ሊሆን ይችላል። ጠዋት ጠዋት ልጆች ትምህርት ቤት ማድረስ ሊሆን ይችላል። የፈለገው ነገር ሊሆን ይችላል። ያ ግን የምንወደው ነገር ስለሆነ ስለምንወደው በዛ ላይ ውጤታማ ሰው እንሆናለን ውጤታማ ስለሆነ ደግሞ ገበያም እናገኛለን ተቀጥረንም ከሰራ ቀጣሪዎቻችን ደግሞ በደንበሮ ደሞዝ ይሰጡናል ለምን የምንወደው ነገር ስለሆነ ስለዚህ ቅድም እንዳልኩት ምንድነው አንደኛ ጊዜያችንን መቆጠብ እዚህ አለም ላይ ለዘላለም የለንም ጊዜ ያልፋሬ እቺ ባዚች ሀያ አራት ሰዓት ውስጥ ምንድን ነው ያወጣት የሚያደርገው ያ ደግሞ ንገሩኝ ማለት ያለብን በጸጥታ ቁጭ ብለን በፈለገው እምነት ዋላ ክርስቲያን ብንሆን ሙዚም ብንሆን ሌላም አይነት ሃይማኖታዊ ብንሆን በምናቅበት ሃይማኖት ቁጭ ብለን በጸጥታ ከፈጣሪያችን ጋር መነጋገር አለብን። መልሱ ደግሞ ቀጭ ብሎ ይመጣል። ብዙ ጊዜ እንግዲህ ወጣቶች ራሳቸውን መሆን እንዳለባቸው፣ የሚወዱትን ነገር ማወቅ እንዳለባቸው ይነገራል እና ራሳቸውን ለመለወጥ ከየት መጀመር ይችላሉ? ሁለት ነገር ነው የሚያስፈልግ። አንደኛ እራሳችንን ማወቃለ። እኔ የሚያስደስተኝ ምንድን ነው? መንፈሴን የሚያጎልብኝ፣ ራሴ ሞራሌን እንክትክት የሚያደርግብኝ ምንድን ናቸው? እስካወቅኳቸው ድረስ ከዛ ነገር ርቄ መገኘት አለብኝ። ምንድን ነው ሞራሌን የሚገነባልኝ፣ መንፈሴን የሚገነባልኝ? ጠንካራ ሰው መሆን አለብን። ያንን ዛሬ ወስኜ ነገ አደርገዋለሁ ማለት አይደለም። ቀስ ብሎ የሚበስል ነገር ነው። মানমানমানমান सtሰlይ tሸምኖ सm ለs albnd ndजाn የbiጫaወrቃज የእግዚaብሔር 2012 ማገባደጃ ላይ የጋቢና ቪኦኤ ሌላዋ እንግዳ ደግሞ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራች የሆነችው ማራኪ ተስፋይ ናት። ማራኪ የሁለተኛ ደረጃ ተማሪ ለሆኑ ሴቶች ከአጋሮቿ ጋር በመሆን የንጽህና መጠበቂያዎችን በማከፋፈልና የሴቶች የንጽህና መጠበቂያም ከቀረጥ ነጻ ወደ ሀገር እንዲገባ በማድረጉ ረገድ በሰፊው ትሳተፋለች። በመጪዎቹ አምስት ዓመታትም አንድ ሺህ የሚሆኑ ለአካል ጉዳተኞችና ለሴቶች የተመቹ መጸዳጃ ቤቶችንም ለመገንባትና የመጸዳጃ ቤትን የንጽህና ባህልን ለማስረጽ አላማ አድርጋ እየተንቀሳቀሰች ትገኛለች። ከጋቢና ጋር ከነበራት ቆይታ ትንሹን መለስ ብለን እናዳምጥ። ሪሰርች ዩኒሴፍ ለኪንሳ የተለያዩ ለዋተር ኤድ ሪሰርች ያደርጋሉ። ሄዶ ግን ጎትቶ የሚያወጣ ጊዜ የለም ነበረ። ምንድን ያየነው ኦልሞስት ኢትዮጵያ ውስጥ በግምት ሰላሳ አምስት ሚሊዮን የሚጠጉ ሴቶች የወር አበባ ያሉ ቤዜሮ ከነዚህ ሰላሳ አምስት ሚሊዮን ሴቶች ሰባ ሁለት ፐርሰንቱ የሞዴል እጥረት አለ ወይም ዚ ብዙ ሞዴል እጥረት ያለ ታክስ ይደረጋል። ግን ስንት ነው ታክስ የሚደረገው? ከስልሳ ሰባት እስከ መቶ ሀያ ሶስት ፐርሰንት እንደ እህቶቻችን ትምህርት ቤት ማሄዱት እህቶቻችን ወደኋላ እየቀሩ ያሉበት ምክንያት ምን ያህል መንግስት ገቢ ቢያደርግ ነው በአመት

ማለት ነው። ሽንት ቤት አይደለም ሽንት ቤት የምንለው አይነት አቅም ሽንት ቤት ስትራክቸር አለ። ይህ ትልቅ ችግር ሆኗል። አካል ጉዳተኞች ሽንት ቤቱ አክሰስ ማድረግ አይችሉም። አካል ጉዳተኞች ትምህርት ቤት ያቆማሉ። ችግር አውራ አውራ ወቅት ደግሞ ሴቶቹ ደግሞ ሽንት ቤት በጣም በጣም ወደ ላይ ያ ተስፋ አስቆረጥሻል። ዛ መስራት እነዚህ ነገሮች ናቸው። ችግሩ ይ ነው። ይሄ ደግሞ ስባል ተስፋ አልቆርጥም። ለምን ተስፋ አይቆረጥም? በእናቴ የፈለገ ነገር ይመጣል። ሰማይ ና ምግብ ትገለበጣለች። በእናቴ ተስፋ አልቆርጥም። ይህ የማንም ልጅ ነው የማስበው። እናቴ ናት፣ ሀገሬ ናት።

በቃ ይሄ ለምንድን ነው መንገድ ላይ ሰው ከመኪናው ወርዶ መንገድ ላይ ሲጸዳዳ እማየው? ለምንድን ነው መንገድ ላይ በዚህ ቦታ ውስጥ ሽንት መሽናት አይቻልም ተጽፎ ታያለሽ። ፐብሊክ ቶይሌቶች ደግሞ አሉ። መንግስት የሚሰራው አለ፣ የተለያዩ ኤንጂኦዎች የሰሩት አለ። ነገር ግን ሰስቴናብሊቲ የለም። ሀገሬ ኢትዮጵያ ናት። የሌላ ሀገር ከፈለግኳት ወይ መስራት አለብኝ ወይም ማውራት አልችልም። በቃ ከሁለት አንዱ ነው። ለረዥም ጊዜ ደግሞ ማማረር በጣም ቀላል ነው። እዚህ ውስጥ ግን እስካለሁ እያየሁት እማላልፈው ነገር የሽንት ቤት ነገር ነው። ማንም እያወራውም አይደለም ደግሞ ያስደነገጠኝ ኢንተርናሽናል ኤንጂኦዎች ናቸው በጣም ኮንሰር ሆነው እዚህ ላይ የሚሰሩት። ይሄ የምናፍርበት ነገር አይደለም። ኢትዮጵያን እናጸዳለን ደግሞ ካለን ለህብረተሰቡም መጸዳጃ ቤት ሳልሰጠው መንገድ ላይ ለምን ተጸዳዳህ መጠየቅ አልችልም። ሌጋሴ ወይም ኢትዮጵያ ውስጥ አሻራ ቃለመ ለሴቶች እድል ፈጠሪ ራሷን ገቢ አግኝታ እንደዚህ ጽዳት ውስጥ የምንቀጻቸው ልጆች ኦፖርቹኒቲ አልተሰጣቸውም፣ ሪሶርስ አልተሰጣቸውም። እኛ ደግሞ ይህንን ክሪት ማድረግ እንችላለን። እንደደግሚት ኤንጂኦ ሆነን ሰፖርት እያደረግን ትሬን እያደረግን ሞዴስ አቅርቦት የሞዴል ፖሊሲ ላይ ከዛ በሸገር ደግሞ ትምህርት ቤት ሽንት ቤት ላይ እንሰራለን። እንደመቻወት ደግሞ ቴሌቶቹ መገንባት አለባቸው። ሰላሳ አሜሪካ ድምፅ ጋቢና ቪኦኤ መደመጡን ይቀጥላል። ሌላዋ ወጣት እንግዳችን ደግሞ የዘላን ባህል ማዕከል መስራች ገጣሚ ሀና ኃይሌ ናት። የ25 ዓመቷ ሀና በወጣትነቷ ያጠራቀመችውን ከቤተሰብና ወዳጅ ዘመድ አሰባስባ ያገኘችውን ገንዘብ ሙሉ ግቢ ቤት በመከራየት የከፈተችው ሰፊ ህልም የነበረው የባህል ማዕከል በኮቪድ-19 ምክንያት በጥቂት ወራት ውስጥ ተዘግቶ ወደ በይነ መረብ ተዛውሯል። ይሁንና ሀና ኃይሌ ተስፋታት ቁርጥ ተመልሰን እንመጣለን ብላ በመውደቅና መነሳት ውስጥ ያለውን ትግሏን አጋርታን ነበር። እውነቱን ለመናገር በጣም ከባድ ነበር ማለት መጨረሻ ላይ ውሳኔውን እኔ ቁጭ ብዬ መዝጋት እንዳለብን ገባኝ። በቃ ሳየው ሁኔታው እንደማይስተካከል በደንብ ግልጽ የሆነኝ ቀን እዛው ጊዜ ውስጥ ቁጭ ብዬ አለመረጋጋት ነበር፣ አዲስ አበባ ውስጥ በጊዜው ላይ እና ሰዎች በበራችን እያለፉ ነበር። ብዙ ነገር እና በብዙ መልክ የእኛ ስራ በዛ ያ ማዕከል ጊዜው እንዳልሆነ ገባኝ። የምናወጣው ገንዘብ በዛ ላይ። ኢንተርኔቱ ሲዘጋ ደግሞ ያው ስራችንም ቆመ፣ መቶ በመቶ ቆመ ሁሉም ነገር እና የእውነት ተስፋ ከበደኝ እና መዝጋት እንዳለብኝ ገባኝ። እና አንድ ሁለት ቀን አደርኩበት ራሴ ዝንብ እያሰብኩኝ። ከዛ አንድ ጥሩ ሰው አለ ማውቃቸው ትልቅ ሰውዬ ናቸው፣ እና ይሄንን ቦታ እንድከፍትም ብዙ ነገር ያበረታቱኝ ሰውዬ ናቸው፣ እና የቢዝነስ ሰው ናቸው። ደው የጠየኩኝ እንደዚህ ያስበ ነበር እንዳስባለ አልኩ። ምክንያቱም ከመጀመሪያው ጀምሮ ያመነብኝ ሰው ስለሆነ ማለት ነው። እና ብዙ ብር ያወጣ ነው ግን ያው ወደፊትም ብዙ ብር ለማውጣት አይደለም፣ ዝም ብሎ እየዋጠን ያለው ይሄ ቤት ገንዘብ እና ምንድን ነው? እንደዚህ አስቤ ነበር ስለው እና ልክ ነው ማለት ስሜቱን አውጥተን ስናስበው እንደ ቢዝነስ ትክክለኛ ውሳኔ እንደሆነ አረጋገጠኝ። ያው ከቡድናችንም ጋር አወራን። ሁላችንም አንድ አይነት የሆነ ውሳኔ ላይ ነበር የደረስ ነው። ምክንያቱም ሁኔታውን እያየ ነው እና አለው ተናድጃለው፣ ደብሮኛል። ብዙ ነገሮች በዛ ጊዜና ይሄን ደግሞ አንዳንዴ መጥፎም ስሜት እንዳይሰማን መገፋፋት የለብንም። የተሰማን ስሜት ልክ ስለሆነ እና ያው ማፍረሱ በጣም ይከብዳል። ከመሳቱ ማየቱ ራሱ ቀለሙ ሲለወጥ ማየት ሲነቃቀል ነው በጣም ሕልም ራሱ ብትንት እንያለ ይመስላል እና ግን ለበጎ ነው እውነቱ ለመናገር ምክንያቱም ወደፊታችን ስናስብ ማስተካከል እንዳለብን ብዙ ነገሮችን መለወጥ እንድንችል አልጎናል እና ደስ ያለኝ አንድ ነገር በትክክለኛው ሰዓት ሊያቆም ነው። ምክንያቱም ያው ማዕከሉን ዘጋ ነው ግን ኦፊስ ሌላ አንድ ቢሮ ተከራየ፣ አነስ ያለ ትንሽ ነገር፣ ምንም ብዙ መከታተል የሚያስፈልገን ነገር እና ስራችንን መቀጠል ስለአለብን ግን ያው የምንቀጥልበት ምክንያት በአዲስ መልክ ይሆናል ማለት ነው። የጋቢና ቪኦኤን የእሁድ ምሽት የአዲስ ዓመት ፕሮግራማችንን ነው እየሰማችሁ ያላችሁት። መርሃ ግብራችን ወደ መጠናቀቁ እየተጠጋ ነው። ከዛ በፊት ግን እንደ አውሮፓውያን አቆጣጠር በ927 ዓ ምት ማክስ ኤህርማን የተሰኘው ጸሐፊ በግጥም መልክ ጽፎት በኋላ ላይ በአሜሪካ ሀገር ባልቲሞር ግዛት የሚገኘው ቅዱስ ጳውሎስ ቤተ ክርስቲያን በነጻ እያሳተመ የሚያከፋፍለው የነበረው ዴዝ ዴራታ የተሰኘ ጽሁፍ የአዲስ ዓመት ስንቅ የሆነን ዘንድ እናደምጣለን። አማረ ማሞ ወደ አማርኛ የመለሰውን ዴዝዴራታ ሀብታሙ ስዩም እንደሚከተል ያቀርበዋል። በዚህ ዓለም ጥድፊያና ውካታ ሳትበግር በእርጋታ ኑር። ከጸጥታ ሰላም ሊገኝ የሚችል መሆኑንም አትዘንጋ። ያለ አግባብም ሳትበለጥ የተቻለህን ያክል ከሰዎች ጋር ሁሉ ስምምነት ይኑርህ። እውነት ነው ብለህ ያዝከውን ሁሉ በጽሙናና በግልጽ ከመናገር ወደ ኋላ አትበል። ሌሎች የሚናገሩትንም ለመስማት አትቦዝን። ሆን ብሎ ለሚያዳምጣቸው ከዳተኞችም ሆነ አይረቡም ከሚባሉትም ቁም ነገር አይታጣም። ከሚጮኹና እኔ ያለሁ ባዮች ራቅ፣ እንዲህ ያሉ ሰዎች መንፈስን ያውካሉና። ራስህን ከሌሎች ሰዎች ጋር ማመዛዘን ከያዝክ እብሪተኛና መንፈሰ መራራ ልትሆን ትችላለህ። ምክንያቱም ከሰዎች መካከል ከአንተ የሚበልጡም የሚያንሱም አይታጡም። በምትሠራው ሥራ መሳካትም ሆነ በወደፊቱ ውጥን ተደሰት። የምትሠራው ሥራ ዝቅተኛም ቢሆን የእኔ ነው ብለህ ያዘው። በዚህ ወረቱ ተለዋዋጭ በሆነ ዓለም የሚያዋጣው የአንድ ሙያ ባለቤት ሆኖ መገኘቱ ነው። ዓለም በሸፍጥ የተሞላ በመሆኑ ገንዘብንም በሚመለከት ጥንቃቄ ጉድልህ። ይህም ሲባል ሰው ሁሉ ክፉ ነው ብለህ በደፈነው አትገምዝ። ከፍተኛው ቁም ነገር ያለው ተግባር ለመፈጸም የሚጣጣሩ ብዙ ሰዎች መኖራቸውና ሕይወትም ብዙ ጀብዱ የሞላበት መሆኑን አትሳት። በራስ ተማመን። በተለይ ፍቅር ማስመሰልን የሚጠላ መሆኑን ዕወቅ። እንዲያውም ፍቅር በዘፈቀደ የሚታለፍ ነገር አይደለም። በዚህ የመንፈስ ድርቀትና መሰልቸት በሚያጠቀው ዓለም እንደ ሳር ጠውልጎ የሚለመልም ፍቅር ብቻ ነው። የወጣትነት ወራት ፍላጎትህ ብዙ ዘመን ለተጠራቀመ የሽምግልና ምክር በለዘብታ ይገዛ። ሳታስበው ለሚያጋጥምህ መከራና ችግር ድጋፍ እንዲሆንህ የመንፈስ ጽናት ይኑርህ። ሆኖም እንዲህ ያለ ነገር ሳይደርስብኝ አይቀርም እያልክ በከንቱ ልብህ አይታወክ። ብዙውን ጊዜ ፍርሃት የሚመነጨው ከመዳከምና ከብቸኝነት ነው። ወግ ባለው ሁኔታ ኑሮህን መቆጣጠር አስፈላጊ ቢሆንም እንኳን ራስህን እንክባክብ ችላ አትበል። ከእጽዋትና ከከዋክብት የማታንስ የዚህ ዓለም ታላቅ ፍጥረት ዓለም ዝርያ ስለሆንክ በዚህ ዓለም ላይ የመኖር መብት አለህ። ሁኔታው ለአንተ ግልጽ ሆኖ ባይታይም ይህ ታላቅ ፍጥረተ ዓለም ያለ ጥርጥር ምስጢሩ እያደረ እየተገለጠ ይገኛል። ስለዚህ ሕሊና አውጥቶ አውርዶ ከተቀበለው አምላክ ጋር ግንኙነትህ የሰመረ ይሁን። ከትግልህና ከወደፊቱ ምኞት ጋር በዚህ ትርምስ በበዛበት ዓለም ስለምትኖር ለነፍስህ ሰላም አትንፈጋት ከክፋቱ ከልፋቱም ሆነ ከውጣው ረዱ ጋር ይህ ዓለም ግሩም ስፍራ ነው። እንግዲህ ለኑሮ ወቅበት ደስተኛ ለመሆን ተጣጣ አድማጮቻችን ከጋቢና ቪል ጋር ስለነበራችሁ ቆይታ እናመሰግናለን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋ አብሬያችሁ ቆይቻለሁ። አዲሱ ዓመት የጤና የፍስሐና የሰላም ይሁንልን። ደህና አደሩ።